የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ መስከረም 2 2013 ዓ ም ዝግጅታችን ጀመረ ሰዓት ኮሮና በበዛበት ሰዓት ምን አይነት ጥንቃቄ ቢደረግ ምን አይነት ስቃናዎች ቢሰጡ ወይ ምንም ነገር ቢደረግ በዚህ ሰዓት ላይ እንደዚህ ጋዘሪንጎችን ባንፈቅድ ጥሩ ነበረ ይምናለሁ። ሲቀጥል ደግሞ ፕሮቴስትም ከሆነ ከፌዴራል መንግስቱ ጋር እሺ፣ በህዝቡ ላይ ባያረጉት ያ ምናያለው። ምናልባት ብቻቸው ማድረጋቸው ሌሎቹ አለማድረጋቸው ከኢትዮጵያ የተለዩ የተገነጠሉ አስመስሎ ሊያሳይ ይችላል እንጂ ኢትዮጵያንም ጎዳ ነገር አይደለም። ሌሎቹም ቢያደርጉ ጥሩ ነው ብዬ ነው ማስበው መንግስት እውቅና የተሰጠው መብት ራስን በራስ የማስተዳደር ለ ይህንን መብት ለማስፈጸም ግን የምትሄድበት ሂደት መኖር አለበት። ህጋዊ እውቅና ያለው ሂደት ማለት ያ ሂደት ደግሞ በምርጫ ቦርድ እጅ ነው ያለው። ባለፈው ሳምንት የተካሄደው የትግራይ ክልል ምርጫን በተመለከተ በተለያዩ ከተሞች የሚገኙ ነዋሪዎች ከሰጡት አስተያየት የተቀነጨበን የሰማችሁት። የዛሬው ዘገባችን በዚህ ዙሪያ ያተኮረ ይሆናል። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ አድማጮች፣ እንደምናምሽታችኋል። ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። ማምሻውን ከጤና ሚኒስቴር ካገኘ ነው የኮቪድ-19 እለታዊ መረጃ ይሆናል የምንጀምረው። ባለፉት 24 ሰዓታት ውስጥ ለ8,191 ሰዎች የኮሮና ቫይረስ ምርመራ ተካሂዷል። ከዚያ ውስጥ ቫይረሱ 521 ሰዎች ላይ መገኘቱ ተረጋግጧል። ከዚያ አሀዝ ውስጥ ከፍተኛው የቫይረሱ ተጋላጮች ቁጥር 205ቱ የተመዘገበው አዲስ አበባ ውስጥ መሆኑን ነው ዝርዝር መረጃው የሚያሳየው። በዚሁ የ24 ሰዓት ጊዜ ውስጥ በኮቪድ-19 ሳቢያ የ10 ሰዎች ሕይወት ማለፉንም የጤና ሚኒስቴር ዕለታዊ መረጃው አመልክቷል። የደቡብ ሱዳን ብሔራዊ ባንክ የሀገሪቱ ገንዘብ ፓውንድ የዩናይትድ ስቴትስ ዶላር ምንዛሪ ዋጋ መውደቁን እንዳይቀጥል ለመከላከል በመላ ሀገሪቱ በውጭ ገንዘብ መጠቀም ሊያግድ ማቀዱን አስታወቀ። ይህን ያቀደው በቅርብ ሳምንታትና ወራት የምግብና የሌላ መሰረታዊ አቅርቦት ዋጋ በከፍተኛ ደረጃ ማሻቀቡን ተከትሎ እንደሆነ ተነግሯል። የደቡብ ሱዳን ብሔራዊ ሸንጎ የንግድ ዘርፍ ኮሚቴ የማዕከላዊ ባንኩን ገዢና የገንዘብ ሚኒስትሩን እንዲሁም ሌሎች ባለስልጣናትን ጠርቶ አነጋግሯል። የዋጋ ግሽበቱ ምክንያት የዓለም የነዳጅ ዋጋ በ62 ከመቶ ማሽቆልቆሉና በአንዳንድ የሀገሪቱ አካባቢዎች ያለው ግጭት መሆኑን የብሔራዊ ባንኩ ገዢ አስታውቀዋል። በኮቪድ-19 ዜና ህይወት ከዓለም አቀፉ ወረርሽኝ በፊት ወደ ነበረው የሚመለሰው ፈጠነ ቢባል በመጪው የአውሮፓ 2021 ዓ ም አጋማሽ ወይም ወደ መጨረሻው ላይ ነው እንጂ ከዚያ በፊት የሚሆን አይመስልም ሲሉ ዶክተር አንቶኒ ፋውቺ አስገነዘቡ። ያም የሚመረኮዘው አሉ፣ በዚሁ አመት ውስጥ ክትባቱ ከተገኘ ነው። የዩናይትድ ስቴትሱ ዋናው የተላላፊ በሽታዎች ጉዳይ ኤክስፐርት ዶክተር ፋውቺ ለኤምኤስኤንቢሲ ቴሌቪዥን በሰጡት ቃለመጠይቅ ክትባቶቹን አጓጉዞ አከፋፍሎ የሚበዛውን ሕዝብ ከትቦ ቫይረሱን እንዲከላከል የማስቻሉ ስራ ከመጪው የአውሮፓ ሀያ ሀያ አንድ አጋማሽ ወይም መጨረሻ በፊት የሚጠናቀቅ አይመስልም ነው ያሉት። ይህ በዚህ እንዳለ ካናዳ ካለፈው መጋቢት ወር አጋማሽ ወዲህ ለመጀመሪያ ጊዜ ትናንትና በኮቪድ-19 ሳቢያ የሞተ አንድም ሰው ሳይመዘገብ መዋሉን አስታወቀች። ካናዳ እስካሁን በበሽታው ሳቢያ 9214 ሰዎች ሞተውባታል እስከ ትናንት ድረስ በቫይረሱ የተያዙት 137676 ሰዎች መሆናቸውን የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ይጠቁማል አብዛኞቹ የካናዳ ክፍለ ሀገሮች በወረርሽኙ ምክንያት የተወሰዱ የእንቅስቃሴ ገደቦችን እያነሱ ትምህርት ቤቶችም እየተከፈቱ ናቸው ከዚህም ተያይዞ የቫይረሱ ስርጭት ባለፉት ጥቂት ቀናት በመጠኑ ከፍ እንዳለ ተስተውሏል። የሀገሪቱ የጤና ባለስልጣናት ሳርስ በሚባለው ወረርሽኝ ወቅት የነበራቸው ተሞክሮ ለዚህ ወረርሽኝ በተሻለ እንዲዘጋጁ ረድቷል ብለዋል። በህንድ ደግሞ ከትናንት በስቲያ ሐሙስ ብቻ ወደ አንድ መቶ ሺህ የሚጠጉ አዲስ የኮሮና ቫይረስ ተጠቂዎች መገኘታቸውንና አጠቃላዩ ቁጥር አራት ነጥብ አምስት ሚሊዮን መድረሱ ተሰምቷል። በቫይረሱ ተጋላጆች ቁጥር ከህንድ የምትበልጠው ዩናይትድ ስቴትስ ብቻ ስትሆን የቫይረሱ ተያያዦች ቁጥር ከስድስት ነጥብ አራት ሚሊዮን አልፏል። ዩናይትድ ስቴትስ ውስጥ ኮሮና ቫይረስ በወጣቶች ላይ በፍጥነት እየተዛመተ መሆኑን ሃርቨርድ ዩኒቨርስቲ ያካሄደው ጥናት ጠቁሟል። ከ18 እስከ 34 ዓመት የሆኑ ወጣቶችን ያሳተፈ ጥናት ማድረጉን ነው ጃማ የተባለው የድረገጽ የህክምና መጽሔት ላይ የወጣው ጥናት ያመለከተው። በሌላ ዜና በዩናይትድ ስቴትስ ባለፈው ነሐሴ ወር ውስጥ አሻቅቦ የነበረው በኮቪድ-19 ምክንያት በየቀኑ የሚሞቱ ሰዎች ቁጥር እንደገና እየቀነሰ ነው ተብሏል። ይሁን እንጂ ሳይንቲስቶች በዚህ በመጪው የበልጉ ወይም ፎል ወቅት በበሽታው ብዙ ሰው ሊሞት እንደሚችል ከወዲሁ እያስጠነቀቁ ናቸው። አየሩ እየቀዘቀዘ ሰው ቤት ውስጥ ሰብሰብ በማለቱ ስለሚጠበቅ ጭንብል መጠቀም፣ እጆችን መታጠብና ከቤት ውጪ አለመዘዋወር የመሰሉት የጥንቃቄ እርምጃዎች በየቀኑ መተግበር እንዳለባቸው ይበልጡን የሚያሳስብ መሆኑን አስምረውበታል። ክትባቱ እስከሚገኝ አኗኗራችንን መለወጥ የግድ ነው ብለዋል። በሲያትል በዋሽንግተን ዩኒቨርሲቲ የጤና ሳይንስ መረጃዎች ፕሮፌሰሩ አሊ ሞክዳድ። በመጨረሻም የአፍጋኒስታን ተፋላሚ ወገኖች ለመጀመሪያ ጊዜ ለድርድር ተቀመጡ። ታሊባንና የአፍጋኒስታን መንግስት የመረጣቸው መልእክተኞች ለአመታት የዘለቀውን ጦርነት ለማክተም ዛሬ ታሪካዊ ስብሰባ እንደከፈቱ ነው የተነገረው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ንግግሩ በተጀመረበትና ካታር ላይ በተካሄደው መክፈቻ ስነ ስርዓት ንግግር አድርገዋል። ታሊባን በዚያ የፖለቲካ ቢሮ አለው። የፕሬዚደንት ዶናልድ ትራምፕ አስተዳደር በዚህ በህዳሩ ፕሬዝደንታዊ ምርጫ ዋዜማ በተከታታይ ዲፕሎማሲያዊ እንቅስቃሴዎችን ሲያደርግ እንደቆየ ታውቋል። ውጭ ጉዳይ ሚኒስትር ፖምፔዮ ሁላችሁም ትልቅ ኃላፊነት ተሸክማችኋል፣ አሁን ልዩነታችሁን ለማሸነፍ እድል መጥቶላችኋል ሲሉ ተደራዳሪዎቹን አሳስበዋል። አድማጮች፣ ለሰዓት ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርስ በ25 ሜትር ባንድ በ12040 ኪሎሄርስ በ31 ሜትር ባንድ በ9485 ኪሎሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ መስከረም 2 2013 ዓ ም ፕሮግራም ነው። ዝግጅታችንን በፌስቡክ ላይቭ አትቪ አምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ቢፈጠሩ አስቀድመን ይቅርታ እንጠይቃለን። አሁን ለዛሬ ወደ ያዝነው የቀደመ ዘገባ እናልፋለን። ባለፈው ሳምንት እረቡ ጳጉሜ አራት ሁለት ሺ አስራ ሁለት አመተ ምህረት የፌዴራል መንግስቱ ያልተቀበለው የትግራይ ክልል ምርጫ ተካሂዷል። ይህ ምርጫ በተካሄደ ዕለት የተለያዩ ሰዎችን አስተያየት ጠይቀን በሰዓት ጥበት ምክንያት ሳይተላለፍ ቆይቷል። ለዛሬ ሁሉንም እናስደምጣችኋለን። በቅድሚያ ኤደን ገረመው ካሰባሰበቻቸው አስተያየቶች እንጀምራለን። ይባላለው አዲስ አበባ ነዋሪ ነው። ስለ ፌደራዊ ምርጫ ያለኝ አስተያየት እንደዚህ ሰዓት ባይደረግ ጥሩ ነበረ፣ ብያም ያለው ያው ከሀገር አቀፋዊ ምርጫው ጋር ይሁን አይሁን የሚለው እሱ ሌላ ጥያቄ ሆነ ሳለ ግን በዚህ ሰዓት ኮሮና በበዛበት ሰዓት ምን ያህል ጥንቃቄ ቢደረግ፣ ምን ያህል ስልጠናዎች ቢሰጡ፣ ወይ ምንም ነገር ቢደረግ በዚህ ሰዓት ላይ እንደዚህ ጋዜሪንጎችን በአንፈክል ጥሩ ነበረ ብዬም ናለ ሲቀጥል ደግሞ ፕሮቴስትም ከሆነ ከፌደራል መንግስቱ ጋር እሱ በህዝቡ ላይ ባያረጉት ብያም ናለው። ምክንያቱም ህዝቡ እየተጎዳ ነው፣ እየተቸገረ ነው፣ ንጹህ ውሃ እያጣ ነው። ያው አሁን ደግሞ ይህን ነገር እያባባሱት ነው እንጂ እየለዩት አይደለም። እንደውም ፌስቡክ ላይ እንደምናየው ደግሞ የትግራይ ወጣቶች ፖስት እያረጉት ያሉት ነገር ትግራይ ትምህርት የሚለው እሱም አዋጭ አይመስለኝም። ምክንያቱም የህዝባቸውን ችግር የሚያውቁት እነሱ ወጣቶቹ ናቸው። የተማርነን ብለን ደግሞ ስናስብ አንድ አካሄድ ትክክል ነው ስህተት የሚለውን ነገር ማየት እንችላለን እ አሁን ዋናውን መንግስት እየደገፍኩ ወይ ምናምን ሳይሆን በዚህ ሰዓት፣ በኮሮና ሰዓት የፖለቲካን ጥቅሙ ለማግኘት ብሎት ቤነት የሚያደርገውን ነገር በህይወታችን ላይ ባንቀለበበት እያም ያለ ነው ብራሂም አብ ብራሂም ከአረብ ነ ምርጫ ማድረጉ ትክክል ነው ለአንድ ሀገር ምርጫ እንትን ከሌለ መንግስት የለም ማለት ነው። እነሱም እዛ ህገ መንግስቱ ተመርክዘን ነው ምርጫ የምናደርገው ነው የሚሉት። ይህ እና በጣም ከባድ ነው። አንድ ሀገር ህገ መንግስቱ እስከ ተመራ ድረስ አንድ ክልል እንዲ ተገንጥላ ምርጫ አደርጋለው ስትል በጣም ከባድ ነገር ነው። ይህን የኢትዮጵያ መንግስት በፈለገውም መንገድ ዲፕሎማሲን ፈጥሮ እነዚህን ሰዎች ወይ አሳምኖ አንድ ላይ መሄድ መቻል ነበረባቸው። ግን አሁን አንድ ክልል ተገንጥላ ለራሷ ምርጫ የምታደርግ ከሆነ በኢትዮጵያ መንግስት ደግሞ አልቀበለውም ብላ ነው የምታደርገው። ይሄ ቀጣይ አካሄዷ ትግራይን ወዴት ይወስዳታል ነው ባጭሩ። ሌላ ነገር ሊፈጠርም ይችላል። አሁን ዘጠኝ ክልሎች ላለማድረግ ተስማምተዋል። አንድ ክልል ብቻ ከመሀል ስታፈነግጥ ከስምንቱ ጋር መሄድ አልቻለም ማለት ነው። በፌዴራል የበላይነትንም አልተቀበለም ማለት ነው። መንግስቱ ጋር መናበብ ነበረበት። የፌዴራል መንግስትም ሌላውን ክልል እንዳሳመነ ሁሉ ትግራይንም አሳምነው አጣጫ ማስያል ነበረበት። ስሜ አረደም አረዳም ኃይለ ሚካኤል ይባላለውኝ በትግራይ ክልል እንቲጮ በሚባል ከተማ ባሪ ነኝ። እንግዲህ ስለምርጫው በጣም ደስተኛ ነኝ፣ በመካሄዱ በጣም ደስተኛ ነኝ። ምክንያቱም ምርጫው ተካሄደ ማለት እኛ የትግራይ ሕዝቦች እንደ ትግራይ ማለት ነው እንደ አንድ የትግራይ ልጅ ተወላጅ የነገ ጣፋንታችን የምንወስንበት ቀን ስለሆነ ጊዜ በጣም ደስተኛ ነን ማለት ነው። ምናልባት የፖለቲካዊ ጉዳይ ሊሆን ይችላል ፒኤልኤፍ እና በብልጽግና ምናልባት የተፈጠረ ልዩነት በፒኤልኤፎች ወይም በህወሀት የራሱ የሆነ እኔ ነኝ ትክክለኛ አካሄደ የኔ ነው ትክክል ብልጽግና ደግሞ የኔ ነው ትክክል ሉ ይከራከራል ና እንደ ፒኤልኤፍ ግን እኛ የያዝነው ስልጣን ለአምስት አመት ብቻ ስለሆነ የተሰጠን በድል አምስት አመት ብቻ ስለሆነ እንግዲህ ምርጫ ማካሄዳችን እውነታችን ነው ሲሉ እንግዲህ እኛም ተቀብለነዋል። የሮም ከተማ ከናናዘ ምርጫን በምንመለከትበት ጊዜ እንግዲህ ፌዴሬሽን ምክር ቤትም አዲስ ያወጣው መግለጫ እና የፌዴራል መንግስት እና ራሱ የትግራይ ክልል መካከልም ደግሞ አለመግባባቶች አሉ። ስለዚህ ግን ህዝቡ መርጦ የትግራይ ህዝብ ይበጀኛል፣ ይሄ ምርጫ መካሄድ አለበት እና በየአምስት አመቱ የምንውጫ ማድረግ አለብን ብሎ ህዝቡ የሚያምንበትና የሚወስንበት ከሆነ ምርጫ መካሄዱ ችግር የለም። ግን የፖለቲካ ፍላጎት ወይም የፖለቲካ መንፊ በሆነ የሚካሄድ ከሆነ ግን ትክክለኛና አዋጭ ማልሆንበት መንገድ ነው። ያለ ምርጫ መሆን ያለበት እንግዲህ ህዝቦች የሚያስተዳድራቸው ነ ክለኛል ብለው የሚያምንበት ሰው ለመምረጥ ነው። እንግዲህ ህዝቡ የሚያምንበት ከሆነ ትክክል ነው። ግን ለፖለቲካ አላማ መዋል የለበት ነው የሚለው ነው። እንግዲህ የሀገርን ህልውና እና ከሌሎች ክልሎች አንጻር የሚለውን በምነበ ጊዜ እንግዲህ አሁንም ፈታኝ ጊዜ ላይ ያለነው ኮሮና ቫይረስ አሁንም አለ እና ሚውዚቃ ፎቶዎችን በምናይበት ጊዜ ያው መጠቃቀፎች ምናል ለዝበት ፎቶዎች ይዋሷቸው ነበር ና ትክክለኛ አሁንም ቢሆን ትክክል አደለም፣ ብዬ ነው ማምነው። ሀገራዊ ምርጫ መጠበቅ እንችል ነበረ። ሌላው ደግሞ ምርጫ ቦርድ ነው እንግዲህ ምርጫን ኢትዮጵያ ውስጥ ማስፈጸም ስልጣን ያለው ስለዚህ የምርጫ ቦርድንም ውሳኔ ተገፍቶ ነው እንግዲህ አዲስ ይበጀናል ብለ ቀጥሎታል። ግን ከኛ መለካከት አንጻር በማየበት ጊዜ ትክክል አይደለም ነው ምለው። ይታየው መኮንን እባላለሁ ከሞጣ ያው ከሁሉም አፈንግጠው እየተንቀሳቀሱ ያሉ ናቸው እና እኔም እንደ አብዛኛው ሰው የነሱን ሀሳብ አልደግፍም። እንደኛ ህገ መንግስቱን አላከበሩም። ያው እነሱ ኢትዮጵያ መንግስት ነው። ይህን ህገ መንግስት ጥሰዋል። ሁለተኛ ያው በሀገር አንድነት ላይ እንግዲህ አብዛኛው የትግራይ ህዝብና ህዋትን አሁን ነኒ፣ በኔ በግል አስተያየቴ እነሱ የማየት ችግር አለ። ያው ህዋት ይህንን ስራ ሰራ ማለት ህዝቡ ሰራ ማለት አይደለም። እና ው በሀገር አንድነት ላይ ብዙ ሸረሽር ነገር አለው ብዬ አስባለሁ። እነዚህ ራያ፣ ወልቃይት የሚባሉ ደግሞ ምርጫው እንደማይቀበሉ እየሰማሁ ነው። ይህም ተጽዕኖ እንዳለው ነው የሚሰማኝ። የፌዴራል መንግስቱ እንደኔ አመለካከት ወደ ጦርነት ዋት የለበትም ባይ። በበጀት ሊሆን ይችላል የተለያዩ የሚደጎሙ ነገሮች አሉ። ህብረተሰቡን በማይነካ መልኩ ማለት ነው። የማይመለከቱ ነው አንዳንድ ይሄ የልዩ ኃይል የሚደገፍም ካለ በተለያየ ነገር በበጀት እንደማለት ይቻላል። እነሱ እንድለማለት ግን ከዚያዎች ወደ ጦርነት አልመግባቱ፣ እንደ ጥሩ ጎን ነው ብዬ ነው የምወስደው። ገላ ሳሜ ይባላለሁ። አሁን ከደቡብ ወደ ጨንቻ አካባቢ ነው ያለው ና ህግ መንግስታዊ ያልሆነ ነገር ነው እና ስለ በበኩለ ያው ስና የለውም ነው የሚለው። መሀመድ ዩኑስ እባላለሁ። ምኖሮ አዲስ አበባ ከተማ ነው። ህጉ ምን እንደምል ይባላችም እኔ አግባም ነው ብዬ አልገምትም። ምክንያቱም ፌዴራል መንግስት ሴንትራል መንግስት ባለበት ሀገር የክልል ኢንዲፔንደንስ ሆኖ እንደዚህ አምጫ ነው ማካሄድ ተገቢ አይመስለኝም። ነገር ግን ኮንዲሽኑ አንዳንድ ሰዎች ምሉት አለ ሴችን አሉ በሚል እንድምታም የምናገሩ አለ እና እዛ ላይ መናገር መቻል ነበረባቸው። መጀመሪያ የሴንትራል ገቨርመንት ይሄን ያህል ክፍተት ተፈጥሮ እንደ ሁለት ሀገር የሚሆንበት ግመጣት ብቻ ሳይሆን የሴንትራል ገቨርመንትን ድክመት የሚያሳይ ነው። ቀጥሎ ደግሞ የአዳማው ዘጋቢያችን ሙክታር ጀማል ምርጫውን በተመለከተ የአዳማ ከተማ ነዋሪዎችን አነጋግሮ ተከታዩን ዘገባ አሰናድቷል። ሻሚል እባላለሁ የአዳማ ከተማ ነዋሪ ነው። የትግራይ ምርጫ ብዙም ለውጥ የሚያመጣ ነገር አድርጌ አላየውም። መንግስት፣ የፌዴሬሽን ምክር ቤት ህጋዊ አይደለም እስካለ ድረስ በአገር ደረጃ የሚያመጣው ለውጥ አለ ብዬ አላምነ። ክልል ብቻውን ማድረጉ ትርጉሙ አይገባኝም። የህዝብ ተወካዮች ምክር ቤት አባላት በዚህ ምርጫ ነው የሚመረጡት። ይህን ደግሞ የሚያደራጀው የምርጫ ቦርድ እስከሆነ ድረስ ተወካዮቹ እውቅና ከሌላቸው በኢትዮጵያ ውስጥ ለውጥ የሚያመጣ አይነት ምርጫ አድርጌ አላየው። ችግር ሊሆን ይችላል። ጥሩነቱ ምንም የሚታየኝ ነገር የለውም። ለጊዜው ዋጋ የሚያስከፍል ነገር ሊሆን ይችላል። ምንም ምሳሌ የሚሆን ነገር አለ። ህጋዊ እስካልሆነ ድረስ መንግስት ከተወሰነ ጊዜ በኋላ እርምጃ መውሰዱ አይቀርም። ህጋዊ አይደለም ተብሎ እስከተፈረጀ ድረስ ማለት ነው። መንግስት እስካለ ካልሆነ ደግሞ ያው ሌላ መልክ መያዙ ስለማይቀር ዋጋ የሚከፈለ ያው ህዝቡ ላይ ተጽዕኖ መምጣቱ አይቀርም። የትግራይ ህዝብ ላይ ተጽዕኖ መምጣቱ አይቀርም። መንግስትም ላይ ተጽዕኖ መምጣቱ ማይቀር ጉዳይ ነው የሚሆነው። መፍትሄው መነጋገር ቢሆን ጥሩ ነው። በዚህ ከቀጠለ ግን ከተወሰነ ጊዜ በኋላ የህወሓት ፓርቲና የፌዴራሉ መንግስት ጦርነት ውስጥ ሊገቡ ይችላሉ ብዬ ነው ገምታ። ዶክተር መገርሳ አባላለው፣ ምኖሮ አዳማ፣ የህዝብ የበላይነት እንዳለ ነው የተሰማኝ። ለምን በራሳቸው ፈቅደው ለመምረጥ እዛ ላይ ደግሞ የራሳቸውን እጣ በራሳቸው የመወሰን ነው ያው ህዝቡ መራዘም የለበት ምርጫ ብሎ ካሰበ ምርጫውን ማድረግ ይችላል ማለት ነው። ይሄንን የተረዳውት እንደ ጥሩ ጣፋንጣ ነው የህግን የበላይነትን ያሳዩ። ይሄ ማለት ምንድን ነው? ህገ መንግስቱ ላይ ምርጫው መራዘም ለበት በተገቢ ሁኔታ እንደሆነ ነው የምጠቅሰው። እዛ ላይ ከፌዴራል መንግስት ጋር አልተግባቡም። ምርጫ መደረግ አለበት አሉ። እዚህ ደግሞ ምርጫ መደረግ የለበትም ነው የተባለው ከፌዴራል። ከዛ ምርጫውን አደረጉት። ቆንጆ ነው ብዬ ነው ማስበው። ኢትዮጵያን እንደምጎዳም አይሰማኝ። ምናልባት ብቻቸው ማድረጋቸው ሌሎቹ አለማድረጋቸው ከኢትዮጵያ የተለዩ የተገነጠሉ አስመስሎ ሊያሳይ ይችላል እንጂ ኢትዮጵያን የምጎዳ ነገር አይደለም። ሌሎቹም ቢያደርጉ ጥሩ ነው ብዬ ነው ማስበው። ውጥረቶቹ መፍታት አለባቸው። እንደዚህ የሚሆን ነገር ያለ አይመስለኝም። ግማሹን ተላይተን በግማሹ ደግሞ መሄድ ስለማንችል ተነጋግሮበት ብፈቱ ነው የሚሻለው። ከዛ በተረፈ ምርጫው ላይ ምንም ተቃውሞ የለኝም። ለምን እኛም ብንመርጥ ጥሩ ነው። ይሄንን መምረጥ አለብን ያንን መምረጥ የለብንም አይደለም እያልኩ ያለሁት መምረጥ ያለብንን መምረጥ አለብን። ይሄንን ስልጣን የያዘውን የሽግግር መንግስቱንም ቢሆን ሌላውንም ቢሆን የምመቸንን እኔን ይወክለኛል ያልኩትን ብመርጥ ነው መቸኝ። አሁን ብዙ ቦታ ኦሮሚያ ክልል ውስጥ በተለይ አሁን ብዙ ክራይሲስ ነው ያለው። ብዙ መጋጨት አለ በሴኩሪቲ ፎርስ እየሞቱ ያሉ ሰዎች አሉ። እየተዘጉ ያሉ መንገዶች አሉ። እሱን እሱን ስታይ ምርጫው ተደርጎ ህዝቡ ቢያርፍ የራሴ መርጫ አለው ብለው ትታዊ የሆነ ምርጫ ተደርጎ ከዛ በኋላ ህዝቡ እረፍቱን አግኝቶ በሰላም ሰው ስራው ብሰራበት ነው የሚሻለው ብዬ አስባለሁ። ሰፌ ለጊዜ ችግር የለውም ግን፣ የትግራይ ምርጫ በእርግጥ መንግስት ባወጣው የቀን ገደብ ትግራዮች የሆነ ፓርቲ እውነት የሚመስል ነገር አለ። ግን ለትግራይ ህዝብ ደግሞ ይሄ ይጠቅማል ብዬ አላስብም። ምክንያቱም በአንድ ሀገር ላይ ሁለት መንግስት ሊኖር ስለማይችል ማለት ነው። በሰለጠነው ዓለም ላይ እኛ ሁሉ ምሳሌያችን የሚነሳው ከሰለጠነው ዓለም አይደል? ከሰለጠነው ዓለም ደግሞ የምንወስዳቸውን ነገሮች እዚህ ጋር ተግባራዊ ማድረግ አለብን። ገብተዋል። ለእኛ ሀገር በአሁኑ ሰዓት ጦርነት ሳይሆን የሚጠቅመን የሚጠቅምን በፖለቲካ ዙሪያ እንደ በፊቱ በወንበር ዙሪያ ያቺ የሚከራከሯት ነገር ህዝቡን አትራክት አድርጋ፣ በቃ ሚዲያውን እንድትከታተለ የሚያደርግ ነገር ነበር። ያን ወቅት የሚተላለፈው የፖለቲካ እንትን ማለት ነው። ከጀርባ የሚሰሩ ነገሮች ሊኖሩ ይችላሉ። ያ ለፖለቲከኞች ነው። ምክንያቱም መንግስት መታገስ እስካለበት ድረስ ይታገሳል። ከዛ በኋላ ግን ወደ ራሱ አማራጭ ሊመራ ወደ ራሱ እርምጃ ነው የሚገባው። ምክንያቱም ለምንድን ነው አንድ ሀገር ሁለት መንግስት ሊመራ አይችልም። ምክንያቱም መንግስት እችን ምርጫ ያዘለለበት የራሱ ምክንያት ይኖራል። ምክንያቱን እስካሳወቀ ድረስ የክልል መንግስቶች ደግሞ ይህን ምክንያት ሊቀበሉ ግድ ይላቸዋል። ችግር እንኳን ቢኖር በጠረጴዛ ዙሪያ እንጂ በሰራዊት በምናምን ዲፌንስ በማድረግ ብዙ አያስኬድም ብዬ ነው የማስበው። ምክንያቱም የሰው ደም ማፍሰስ ምንም የሚጠቅም ለማናቸውን የሚጠቅም ነገር የለም። መንግስት በጊዜው በተፈጠረበት አንዳንድ ሁኔታዎች በምናየው በኮረና ሚሆን ከዚያም በፊት በነበሩ የሀገር ላይ የተነሱ ዝንብሮች በአንዳንድ ነገሮች ሰዎች ምክንያት አዘልሎታል። ያዘለለበት ትክክለኛ የፖለቲካ ሰዎች ምርጫውን እያካሄዱ ስላልሆነ፣ ምክንያቱም አገር እየታመሰ ነው። ሁለተኛ ኮረና ገብቷል። በዚህ በዚህ ምክንያት እንትን ብሏል። አራት ወርም አለፈ አምስት ወርም ስድስት ወርም። ለሀገራችን ጥሩ መሪ ብለንም አስበን ይመረጣል ካልን መጠበቅ ነው። ምን ችግር አለው? ምክንያቱም ያለው ሁኔታ ይህንን ነገር ሊያስመርጥ ስለማይችል ማለት ቢመረጥ እንኳን በምን አይነት ሁኔታ ነው የመንግስት ሽግግር የሚደረገው? በዚህ ሁኔታ ማለት ነው። ምክንያቱም ይበጃል የምትለውን ሰው እኮ አስበ ህዝቡም ተረጋግቶ አገራችን ሰላም ሆና ምርጫው ሲካሄድ ውጤት ያለው ነገር ማምጣት እንችላለን። ግን በዚህ ሁኔታ የሰው ህይወት እያለፈ ብዙ ነገር እየተፈጠረ ባለበት ሁኔታ ምርጫ ቢካሄድ ዞሮ ዞሮ ተጎጂዎቹ እኛው ህብረተሰቦቹ ሆነን ግጭት እኮ ሲፈጠር ያው የሰው ህይወት ያልፋል። ምክንያቱም አንተ አንድ ክልል ከፌዴራል መንግስቱ ውጭ ወታደሩ የሚያሰለጥን ከሆነ ዋቴቨር ገብተዋል የጦር ኃይሉን የሚያሰማራና በራሱ ትዕዛዝ የሚያደርግ ከሆነ የሚፈልገው የሆነ ፊድባክ አለ ማለት ነው። መፍትሄው መጀመሪያ መነጋገር ያለበት ፌዴራል መንግስቱ ነው። ምክንያቱም የተለያዩ ሰዎች እኛም በሚዲ ሚዲያ እንደምንከታተለው እያመለከቱ ነው። እንደዚህ እንደዚህ ያለ ነገር እየተፈጠረ ነው። በግድ ምረጡ እየተባለ ነው እየተባለ ነው። ስለዚህ አገሪቷን እየመራ ያለው የፌዴራል መንግስቱ ነው። የፌዴራል መንግስቱ የራሱን ነገር መውሰድ አለበት ብዬ አስባለሁ። እኔ ኢብራሂም ሳሌ ይባላሉ። እዚህ አዳማ ነው የሚኖረው። የትግራይ ምርጫን እኔ በጣም ደስ ብለው ነው ያየሁት። ሁሉም ህዝብ፣ የሌላ ክልልም ህዝብ እንደዚህ የራሱን እጣፋንታ እንዲህ ቢወስን በጣም ደስ የምል ነው ብዬ ነው የማስበው። ለምንድን ነው ሀገርን ዲክቴት የሚያደርገው ሴንትራል ገቨርንመንት መሆን የለበትም እኔ እንደማምነው እኔ ፖለቲከኛ አይደለም። ሁሉም ግን ማምነው እንደዛ ነው። ለዚህ ለፌዴራል መንግስቱ መብት የሰጠው ተስማምቶ ክልሎቹ ናቸው፣ የፌዴራል መንግስት ነው መሰረቱት። ስለዚህ ፌዴራል መንግስቱን ዲክቴት ማድረግ ያለባቸው ስቴቶቹ ይመስለኛል ነው ስለዚህ ስቴቱ ዛሬ ከፌደራል መንግስቱ አፈንግጦ ወጥቶ ምርጫ ማድረጉ እኔ ጀግና ናቸው ይቀጥሉበት ነው የሚለው። ለሴንትራል ገቨርንመንት አደጋ ሊሆን ይችላል፣ ለኢትዮጵያ ይሆናል ብዬ አላስብም። ለትግራይ ሜቢ ከኢትዮጵያ ህዝብ ተለይቶ ብቻቸውን ስላደረጉ አደጋ ሊያመጣባቸው ይችላል። ግን ምንም የኢትዮጵያን እንትን የሚጎዳ ነገር ይኖረዋል ብዬ አላስብም። ግን ሌላ ክልልም የእነሱን ኤግዛምፕል አይቶ ቢቀጥል ነው ደስ የሚለኝ። እኔ ውጥረቱ ሴንትራል ገቨርንመንቱ ፌደራል ገቨርንመንቱ ለዚህ እጅ መስጠት አለበት። ኦርጋናይዝ ማድረግ አለ። ተቀምጦ ከነሱ ጋር መውራት አለበት ማሳመን መመቻል አለ። በፉከራና ዝም ብሎ በዛቻ የሚሆን ነገር የለም። ይሄ ነው የሚሰማኝ። የትግራይ ዴሞክራሲያዊ ፓርቲ በበኩሉ ህዝብ ተገዶ የወጣበት ምርጫ ነው ብለዋል። የትግራይ ክልል የኮሚኒኬሽን ኃላፊ ወይዘሮ ሊያ ካሳ በጉዳዩ ላይ ጠይቀ ናቸው ይህ የትግራይን ህዝብ ካለማወቅና ከመናቅ የተነገረ የሀሰት መረጃ ነው ብለዋል። ሙልጌታ ጽብሀ ነው ዘገባውን ያደረሰን በትግራይ ክልል የተካሄደው ምርጫ ህገ መንግስት የሚጥስ ነው በማለት በምርጫው ያልተሳተፈ የትግራይ ዲሞክራሲያዊ ፓርቲ ሊቀመንበር ዶክተር አረጋዊ በርሃም ምርጫው የትግራይ ክልል እየመራ ያለው ህወሀት ራሱ ያወጣው ህገ መንግስት የሚጥስ ነው በማለት ከሰዋል። በዚህ ሂደት የትግራይ ህዝብ ተገዶ እየተሳተፈ ነው በማለትም ተናግረዋል። ብቻ ከስርዓቱ አፈንግቶ ሂዶ የሚያካሄደው ያለ ምርጫ ነው። ስለዚህ በእኛ ድርጅት በኩል አይነት የለውም። ይህ ምርጫ ሊባል አይችልም። በፈለቀው መለኪያ ምርጫ ሊባል አይችልም። ለህግር ምርጫም አይበቃም። በሴክሲሜት እና በምግብ ለስራ ተትሮ ያለ ህዝብ በነጻነት ለማለት ሁላችንም እንደምናውቀው ምርጫ ሊሆን አይችልም የተገደደ በትግራይ ክልል ምርጫ በግል ለመወዳደር ተመዝግበው እንቅስቃሴ ጀምረው የነበሩት በሂደቱ ግን ራሳቸው ያገለሉት አቶ አታክልቲ ኃይለ ሥላሴ በበኩላቸው በምርጫው የህዝቡ ተሳትፎ እንዳስደሰታቸው ገልጸዋል። በምርጫው በራሳቸውና በደገፏቸው ሰዎች ግን መንገላታት እንደደረሰባቸው ተናግረው እነዚህ ችግሮች ቀድመው ቢፈቱ ኑሮ የተሻለ ይሆን ነበር ብለዋል። ህዝብ ራስ ለማስተዳደር መስዋዕት የከፈለ ህዝብ እኔም የሚመራኝ ሰው ራሴ የመረጥኩት መሆን ያለበት፣ ስለዚህ በጊዜው ምርጫ ማካሄድ አለብኝ ብሎ ማሰብና ለዚህ መብቱ መታገል ትክክል ነው ከሚል እምነት ነው እኔ የምነሳው። ለዛም ነው በምርጫውም ሂደት ላይ ለመሳተፍም የወሰንኩትና፣ ምንድ ነው ብዙ ጊዜ ለረጅም ጊዜ እኔም ጓደኞችም እንደ ማህበረሰብ የምናነሳቸው ብዙ ጥያቄዎች አሉ። ከመልካም አስተዳደር ጋር፣ ከመሬት አስተዳደር ጋር ተያይዞ በአጠቃላይ በብዙ አጀንዳዎች ላይ የምናነሳቸው ጥያቄዎች አሉ። ስለዚህ ፎርማል ባልሆኑ መንገዶች ከመሄድ ይልቅ መደበኛ በሆነ መንገድ ምርጫ ላይ ተወዳሉ ብሎ በተገቢ ቦታ ላይ ድምጽ ለማሰማት ፈልጌ ነበር። ለምርጫ ለመወዳደር በግል ለመወዳደር የገባሁት እንደገባው ያጋጥመኝ ነገር ጥሩ አልነበር። በብዙ መልኩ የምርጫ ኮሚሽኑ ድጋፍ እና ትኩረት በጣም እጅግ በጣም ዝቅተኛ ነበረ። ምርጫ ላይ መሳተፍ ፒቲሽን የፈረሙ ሰዎች ላይ ብዙ እንግልቶች ይደርሱ ነበረ። እና ትልቁ ምስል የትግራይ የራሷን የመምረጥ ጉዳይ ነው። ስኑ ትልቅ ህወት ምስል የትግራይ ክልል የኮሚኒኬሽን ቢሮ ኃላፊ ወይዘሮ ሊያ ካሳ በክልሉ ተገደው ሰዎች እየመረጡ ናቸው ስለተባለ የተባለ ጉዳይ መልስ ጠይቀን፣ ህዝብ አስገድደህ ውጤታማ ስራ አይሰራም ብለው ህዝቡ ተገዷል ብለው የሚያወሩ ከእውነት የራቀ መረጃ ነው ብለዋል። እንደዚህ ብለው የሚያወሩም ህዝቡን የማያውቁትና የሚንቁ ናቸው በማለት ገልጸዋል። ህዝብ አስገድደህ ምን ያህልስ ውጤታማ ሊሆን ይችላል? እውነት ተገዶ ስለሆነ ነው አሁን ከጫፍ እስከ ጫፍ የትግራይ ያሉ ሚዲያዎች ይቅርና የዓለም ሚዲያዎች እንኳን ሳይቀር አነጋጋሪ የሆነ የህዝብ እንቅስቃሴ እየተፈጠረ ያለው ተገዶ ነው እየፈጸመ ያለው ሊሆን አይችልም። ከውስጥ ካላመንክበት ተግባራዊ ልታደርገው አትችልም። ተገደህ ከሆነ አጠቃላይ ሂደቱም ውጤታማ ሊሆን ይችልም፣ መጨረሻው ላይም ድል መንሳትም አይቻልም። እዚህ ጋር የሚለየው ግን የትግራይ ህዝብ ምን ያህል ለምርጫው በባለቤትነት ወሱ ነው። በባለቤትነት ራሱን ከጫፍ እስከ ጫፍ ተደራጅቶ ተንቀሳቅሶ የምርጫ ካርዱን ከመያዝ ጀምሮ እስከ ምርጫ ሂደቱም ሰላማዊና ፍትሐዊ፣ ዴሞክራሲያዊ ግልጽ የሆነ ምርጫ እንዲካሄድለት ካለው ጽኑ ፍላጎት የሚመነጭ መሆኑን በተግባር እያሳየ ያለ ህዝብ ነው። ለአሜሪካ ድምፅ ሙልጌታ ጽቡሃም መቀለም። ድሬዳዋ ዘጋቢያችን ደግሞ በትግራይ የተካሄደውን ምርጫ በተመለከተ የምስራቅ ኢትዮጵያ አንዳንድ ነዋሪዎችን አነጋግሮ ተከታዩን ዘገባ አድርሶናል። በትግራይ ክልል የተካሄደው ክልላዊ ምርጫ ላይ ከተለያዩ ወገኖች የተለያዩ አስተያየቶች እየተሰሙ ነው። የፌዴሬሽን ምክር ቤት ምርጫው እንዳልተፈጸመ የሚቆጠር ነው ቢሉም ክልሉ ግን በምርጫው ቀጥሎበታል። በጉዳዩ ላይ የትግራይ ክልል ተወላጅና የድሬዳዋ ከተማ ነዋሪ የሆኑት አቶ የማነ የፌዴሬሽን ምክር ቤት ያስተላለፈውን ውሳኔ በጣሰ መልኩ ምርጫ መካሄዱ የክልሉ አመራር ተጽዕኖ ውጤት ነው ይላሉ። ይሁንና በተፈጥሮ አጋጣሚ የክልሉ ተቃዋሚ ፓርቲዎች መሳተፋቸው ለሕዝቡ አማራጭ ሊያስገኝ የሚችል በመሆኑ በበጎ አይዋለሁ ይላሉ። ይሄ በትግራይ ክልል የተካሄደ ያለው ምርጫ በሁለት አይነት መንገድ አይዋለሁ አንደኛው በሀገር ደረጃ አጠቃላይ ስናየው ፌዴራሊዝም ነው የምንመራ። ስለዚህ በፌዴራል የሚመጡ አመራሮች፣ ከፌዴራል የሚሰጡ መመሪያዎች ከመቀበል አንጻር ያው ክፍተቶች ይታያሉ። ግን ከላይ ደግሞ የሚሰጡ የአመራር ክፍተቶች ህዝቡን በማነሳሳት እንደዚህ አይነት ነገር ይመጣብሃል፣ እንደዚህ ስለሆነ በራስህ ላይ እድል መፍጠር የሚል ነው ሁለተኛው ደግሞ እዛ ያሉ ተቃዋሚ ፓርቲዎች ለእነሱ ምድል ይፈጥራሉ ያምናለሁ። የህወሀት አመራሮች እዛ ውስጥ ያለው ክፍተት ለመሙላትም ወይም ለማስተካከልም በጣም ችግር ስላለበት ያለበት ከዶክተር ጀቡሴም ውጭ ሄው በጣም ችግር ውስጥ ያለበት ነው። በሙስናም በተለያዩ አይነት መንገዶችንና ይህ ምርጫ ይሄ ነገር ያስተካክላል ብዬ ስለማምን አሁን ባይተና የሚባለው ትልቅ አጀንዳው ያሉት የኢትዮጵያ ብሔር ብሔረሰቦች በመስማማት የድርሻችንን ተወተን የድርሻችንን ተቀብለን በጋራ የምንኖሩበት ሀሳብ አለን ብሎ ማኒፌስቶ ገልጾ ነበር ከዚህ በፊት ከሶስት ቀን በፊት ስለዚህ እንደነ አይነት የሚወጡ ይመስለኛል የጂጂካ ከተማ ነዋሪው አቶ አብዱራዛቅም ምርጫው ህጋዊ አይደለም ከሚሉት መካከል ናቸው አብዱረዛቅ ሀብቱ ይባላለው ትግራይ ክልል እያካሄደ ያለው ምርጫ በግሌ ህጋዊ ነው ብዬ አላም- ለምን የሀገሪቷ ህግና የብሔር ብሔረሰቦችና ህዝቦች ድምፅ የሚካሄድበት የሚደመጥበት የሚወሰንበት ፌዴሬሽን ምክር ቤት ስለሆነ ፌዴሬሽን ምክር ቤት አባላትም የትግራይ ክልል ምርጫ ህጋዊ እውቅና የሌለ እንደሆነ መወሰኑን ተከትሎ እኔም ከዚህ ከፌዴሬሽን ምክር ቤት ውሳኔ ልዩ አመለካከት የለኝም። በሐረማያ ዩኒቨርስቲ የህግ ትምህርት ክፍል መምህር የሆኑት ረዳት ፕሮፌሰር ጋዲሳ ተስፋይ ከህግ አንጻር ስህተት ቢሆንም መፍትሄው ግን ከህግ ይልቅ ፖለቲካ ውሳኔ ላይ ቢመሰረት የተሻለ ነው ይላሉ። ይሄ አሁን የሆነ ያለው ነገር ከህግ ይዘቱ ይልቅ የፖለቲካ ይዘቱ በጣም ያመዘነበት ነው። ስለዚህ መፍትሄ ሊሆን የሚችለው ነገር የፖለቲካ ውይይት እና የፖለቲካ መነጋገር ነው የሚሆነው መፍትሄ ብዬ የማስበው ማለት ነው። ከህግ አንጻር ካየነው ግን አንደኛው ያው ትርጉም ተሰጥቶበታል። ህጉ የሚለው ህገ መንግስቱም የሚለው ምርጫ በየአምስት ዓመቱ ይካሄዳል ነው የምለው ምርጫ የሚካሄደው ደግሞ በምርጫ ቦርድ ነው የሚል በግልጽ ተቀምጧል። አሁን እዚህ ላይ ያለው አለመግባባት የመጀመሪያው ነገር ምርጫ በየአምስት ዓመቱ ማካሄድ የማያስችል ሁኔታ ከመጣ ምን ይሆናል የሚለው ላይ ባለፈው ትርጉም ተሰጥቶበታል። በትርጉሙም ላይ አለመስማማት አለ። ግን ምርጫ መካሄድ አለበት በየአምስት ዓመቱ ማለት በሀገሪቱ ላይ መዓት ቢወርድም እሳት ቢቀጣጠልም የግድ መካሄድ አለበት ማለት አይደለም። ስለዚህ ያ ትርጉም ተሰጥቶበታል። እስከ አንድ አመት በሚሆን ጊዜ ውስጥ ይካሄዳል የሚል ነገር ነው ያለው። አሁን ያለው ነገር ምርጫው ሲካሄድ የሚያካሂደው አካል በህገ መንግስቱ ስልጣን የተሰጠው የምርጫ ቦርድ ሆኖ እያለ ሌላ አካል ምርጫ ላካሄድ ብሎ መሄዱ በህገ መንግስቱም የሚያስከድ ነገር አይመስለኝም። ረዳት ፕሮፌሰር ጋዲሳ አያይዘውም ከህወሓት በኩል እንደ መከራከሪያ የሚቀርበው ራስን በራስ የማስተዳደር መብት አልተከለከለም ይላሉ። ይልቁንም ራስን በራስ ማስተዳደርም ሆነ ሌላ መብት በህግ በተቀመጠው መንገድ መሰረት ይፈጽማል እንጂ ማንም እንደተመቸው በዘፈቀደ የሚፈጽመው አይደለም ይላሉ። መብቱ የህዝብ መብት ነው። በህገ መንግስት እውቅና የተሰጠው መብት ነው፣ ራስን በራስ የማስተዳደር ነው ይህንን መብት ለማስፈጸም ግን የምትሄድበት ሂደት መኖር አለበት። ህጋዊ እውቅና ያለው ሂደት ማለት ነው። ያ ሂደት ደግሞ በምርጫ ቦርድ እጅ ነው ያለው። ብሔራዊ የምርጫ ቦርድ ተቀባይነት ያለውና ሊያሳምን በሚችል ምክንያት ሳይኖር አላስፈጽምም ካለ ያው ህገ መንግስቱን ጣሰ ተብሎ ወይ ሌላ አማራጭ ልጠመጥ ይችላል የትግራይ ክልል የክልል ምክር ቤት ምርጫን ያካሄደ ሲሆን ክልሉን በፌዴራል ደረጃ የሚወክሉ የፌዴራል ህዝብ ተወካዮች ምክር ቤት አባላትን ግን በብሔራዊ ምርጫ ውድ መርሃ ግብር መሰረት ሀገር አቀፍ ምርጫ ሲካሄድ እንደሚያወዳድር አስታውቆ ነበር ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ ዘጋቢዎቻችንን በሙሉ እናመሰግናለን። አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክና በትዊተር አት ቪኦኤ አማሪክ ብላችሁ እንደተከተሉን ተነጋገሩ። ኢንስታግራምና ዩቲዩብ ላይም ታገኙናላችሁ። አፓችንን ከፕሌይ ስቶርና ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። አሁን ተራው የሙዚቃ ቃና ነው። ደሳሌ መኮንን ምርጥ ሙዚቃ አሰናድቶ መስመር ላይ ይጠብቃችኋል። So slowly slowly time goes by so slowly slowly time. ሲሆን አመሰግናለ የአየር መስመሩን ስለለቀቅሽልኝ። መልካም አዲስ ዓመት ሰላም ሰላም ሰላም። የተከበራቸው ሙዚቃ ቀን አድማጮች በያላችሁበት የክብር ሰላምታ የደረሳችሁ መልካም አዲስ ዓመት እንቁጣጣሽ ሰላም ሰላም ሰላም። ጤና ይስጥልኝ። የተከበራቸው የሙዚቃ ጋር አድማጮች በያላችሁበት የክብር ሰላምታ ይድረሳችሁ። መልካም አዲስ ዓመት እንቁጣጣሽ። የምሽት ፕሮግራማችንን የጀመርነው ሃንጋ በተሰኘው የማዶና ዜማ ነበር። በመቀጠል ደግሞ ቦምቦም የተሰኘውን የብላክ አይፒስን ዜማ እናዳምጣለን። i am on that hd flat this go boom boom bap i'm a beast when you turn me on into the future cybertron harder faster better stronger sexy ladies, extra longer cuz we got to beat that bounce we got to beat that pound we got to beat that 808 that boom boom in your time ከዚህ የተሰኘውን የናርልስ ባርክሊን ዜማ እናደምጣለን። ጊዜ የተሰኘውን የናርልስ ባርክሊን ዜማ ነበር ያደመጥነው። ቆየት ወዳለ ዜማ ልውሰዳችሁና ኤቭሪባዲ እያለች ብላክ ቦክስ የምትጫወተውን ዜማ እናደምጣለን። ኤብሪባዲ የተሰኘውን የብላክ ቦክስን ዜማ ነበር እያደመጥ ነው። መልካም አዲስ ዓመት እንቁጣጣሽ። ቀጥለን የምናደምጠው ደግሞ የብሩስ ስፕሪንግስቲንን ዳንስ ኢን ዘ ዳርክ የተሰኘውን ዜማውን ይሆናል። እነሆ Baby, I just know it. Is. i stay home ዳንስ ኢንዘ ዳርክ የተሰኘውን የብሩስ ስፕሪንግስትንን ዜማ ነበር ያደመጥ ነው። አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምፅ እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃና ፕሮግራም ነው። መልካም አዲስ ዓመት እንቁጣጣሽ እያልኩኝ በመቀጠል ጎዲዩ ቢላድ መልካም አዲስ ዓመት እንቁጣጣሽ ይሆንላችሁ። ቀደም ብለን ያደመጥነው ኩድ ዩ ቢ ላቭድ የተሰኘውን የባብን ዜማ ነበር። ቀጥለን የምናዳምጠው ደግሞ ጄኔፈር ሎፐስ ከፒትቦል ጋር በመሆን ሊቭ አፕ እያለች የምትጫወተውን ዜማ ይሆናል። Yo me lo como como pastelito coco. Aquí que estupe en la y wow. I got mames, mames, para todo Yo tengo la canilla y el mojo. I'm saying daddy, she's screaming yolo. She's Little Red Riderhood, and Jesus el lobo. Me la como. Done it. She's the reason that women run it. Bet this on the Grammy. Maybe now you understand. የተከበራቸው የሙዚቃ ቃና አድማጮች ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁ ስለቆያችሁ እጅጉን በጣም አመሰግናለሁ። በድጋሜ መልካም አዲስ ዓመት፣ እንቁጣጣሽ እያልኩኝ ወርልድ ፔስ እያለች ሪሃና በምትጫወተው ዜማ ሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንብት። ደሳለኝ መኮንን ነኝ። በእኔ በኩል ቻው።